Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችው የረቡዕ መጋቢት 10 2006 ዓ.ም ስርጭታችንን ከአሜሪካ ድምፅ ሬዲዮ ይዘን ቀርበናል። የማስተናግዳችሁ ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት ለመንገድ ግንባታ የሚሆን የ6.2 ቢሊዮን ብር የብድር ስምምነት በአለም ባንክና በኢትዮጵያ መንግስት መካከል በትናንትናው ዕለት ተፈርሟል በቀጣይ አምስት ዓመት የነቀምት ቡሬ የመንገድ ፕሮጀክትን ወደ ትልቅ አስፋልት ደረጃ የማሳደግ ስራ ይሰራበታል ከዚህ በተጓዳኝ ደግሞ የአውራ ጎዳና ድርጅታችን አቅም ይገነባበታል የፋይናንስና የኢኮኖሚ ልማት ሚኒስትር ዴኤታ አህመድ ሼዲ የተናገሩት ነው ዝርዝሩን ይዘራል በሌላኛው ዘገባችን የዩናይትድ ስቴትስና የኢትዮጵያን እንዲሁም የአፍሪካን የንግድ ግንኙነት የሚዳስስ ዘገባም ይዘናል። በተጨማሪም በኢትዮጵያ የግንባታ ዘርፍ እድገት ላይ የተካሄደ ቃለምልልስ አካተናል። ኢንፍራስትራክቸር ኢንቨስትመንት ከፍተኛ ደረጃ ሰራተኛ የሚቀጥር ሴክተር ነው። እንኳን እኛና ታዳጊ ሀገር የሆነች ኢትዮጵያ ይቅርና አውሮፓን ብናይ በአሁኑ ጊዜ 15 ሚሊዮን አውሮፓውያን ስራ ያላቸው በኢንፍራስትራክቸር በኮንስትራክሽን ሴክተር ነው። አቶ ዘመዴነህ ንጋቱ ኤርነስትን ያንግ የተባለው ዓለም አቀፍ አማካሪ ድርጅት የኢትዮጵያ ወኪል ናቸው። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች አዲሱ አበባ ያሰማናል ደምና ማዕከላዊ ሶማሊያ የሚገኙ የአይን ምስክሮች እንደተናገሩት የአልሻባብ አማጽያን ባለፈው ሳምንት በሶማሊያ ወታደሮችና በአፍሪካ ኅብረት ኃይሎች በተነጠቁት አንዲት ከተማ ውስጥ ባካሄዱት ጥቃት ቢያንስ 11 የመንግስትና የአፍሪካ ኅብረት ወታደሮችን ገድለዋል፣ ሌሎች ወደ 18 አቁስለዋል። አፍቃሪ አልሻባብ የሆነ አንድ ሬዲዮ እንደዘገበው ከአጥፍቶ ጠፊዎቹ መካከል አንዱ የኖርዌይ ተወላጅ የሆነ የሶማሊያ ዜጋ ነው። አል አንዱለስ የተባለው ይኸው የአልሻባብ አፍቃሪ ሬዲዮ በዘገባው የ60 ዓመቱ አብዱላሂ አህመድ አብዱሌ የተባለው አጥፍቶ ጠፊ ነበር፣ መኪናየቱን ያሽከረክር የነበረው። የደቡብ አፍሪካው ጸረ ሙስና ከፍተኛ ባለሥልጣን ፕሬዚዳንት ጄኮብ ዙባ ቤታቸውን ለማሳደሻ ከመንግሥት ካዝና ያለ አግባብ 23 ሚሊዮን ዶላርስ በመውሰዳቸው ክስ መሠረተ። ከሕዝባዊ ተቆርቋሪ ቱሊ ማዶኔንሳ ቢሮ ይፋ በሆነ ሪፖርት መሠረት ፕሬዚዳንቱ ከገንዘብ ውስጥ የተወሰነውን መመለስ ይኖርባቸዋል። የቤቱ እድሳት የመዋኛ ስፍራ ግንባታንና ዘመናዊ የከብቶች መጠበቂያን የሚያካትት ሲሆን መንግስት፣ ለደህንነት ጥበቃ የሚል መልስ ሰጥቷል። ፕሬዚዳንቱ የተባለውን ገንዘብ መውጣቱን አልካዱም ብለዋል። ከማዶኔንስላ ቢሮ የወጣው ሪፖርት። የእስራኤል አየር ኃይሎች የሶሪያን ወታደራዊ ጦር ሰፈር መደብደባቸው ተገለጸ። እስራኤል እርምጃውን የወሰደችው በጎላን ተራራ ከሶሪያ ለደረሰባት ጥቃት ምላሽ እንደሆነም ታውቋል። እስራኤል በጎላን ተራራ በደረሰባት ጥቃት አራት ወታደሮቹ እንደቀሰሉባት ትናገራለች። ይህ ከሶሪያ የተሰነዘረው ጥቃት አላስፈላጊ ትንኮሳ ነው ሲል አንድ የእስራኤል ወታደራዊ ቃል አቀባይ ገልጧል። አፍቃሪ ሩሲያ ኃይሎች በክራይሚያዋ ሴቫስቶፖል ወደብ የሚገኘውን የባህር ኃይል ጠቅላይ እዝ ተቆጣጠረች። ይህም የሆነው ሩሲያ ክሬሚያን ወደ ግዛቷ ለማቀላቀል ስምምነቱን ከባለስልጣናቱ ጋር በተፈራረመች ማግስት ነው። የአይን ምስክሮች እንደሚናገሩት ወደ 200 የሚሆኑ ወታደሮች ዛሬ ረቡዕ ማለዳ ላይ ወደ ቅጥር ግቢው በመዝለቅ የሩሲያን ሰንደቅ ዓላማ ሰቅለው በሰላም ወጥተዋል። በስፍራው ከነበሩ ከዩክራይን የአገልግሎት አባላት በኩል እርምጃውን ለማደናቀፍ የተቃጣ አንዳችም ሙከራ እንዳልነበረ ታውቋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ክራይሚያን ለመገንጠል የወሰዱት እርምጃ ዩናይትድ ስቴትስና የአውሮፓ ህብረትን ከማስቆጣቱም በላይ ውሳኔ ህዝቡ ህገወጥ ነው በማለት ሩሲያ ላይ ማዕቀብ ተጥሏል። ትናንት ማክሰኞ የሩሲያው መሪ ቭላዲሚር ፑቲን ውሳኔ ህዝቡን ከክራይሚያዋ ክልላዊ መንግስት ጠቅላይ ሚኒስትር ከምክር ቤቱ አፈ ጉባኤና ከከንቲባው ጋር በፊርማ ካጸኑ በኋላ የክሬምሊን ቤተ መንግስት ደግሞ በድረ ገጹ እንዳስረዳው ክራይሚያ ከእንግዲህ የሩሲያ ፌዴሬሽን አካል ሆናለች። በዚህ ላይ በሶስት ሰዓቱ የዜና እወጃችን ተጨማሪ ዘገባ እናቀርባለን። በመጨረሻም ካለፈው ቅዳሜ የካቲት 29 ቀን ጀምሮ ከአየር ላይ በጠፋው የማሌዥያ አየር መንገድ አውሮፕላን አለመገኘት አውሮፕላኑ ውስጥ የነበሩ ቻይናውያን ቤተሰቦች ዛሬ በተካሄደ የዕለቱ ጋዜጣዊ መግለጫ ላይ ብስጭታቸውን ገለጡ። በማሌዥያ ባለስልጣናት ላይም ቁጣቸውን አሰሙ። መግለጫው በሚሰጥበት አዳራሽ ውስጥ የተገኙ ቤተ ዘመዶች በልቅሶና በብስጭት እውነቱን ንገሩን የሚል ቃል ያሰሙ እንደነበር ታውቋል። በተለይ አንዲት በስም ያልተጠቀሰ ሴት በአየር መንገዱ አንድ ከፍተኛ ባለሥልጣን ላይ ቁጣ አሰምታ ነበር። ይህን አሰልቺ መልሳችሁን በየቀኑ መስማት ታክቶኛል። እጅግ አሰልቺና አድካሚ ነው። ምንም ልናደርጋችሁ እንደማንችል ማወቃችሁን እናውቃለን። ቁጣችንንና ልቅሷችንን ከማሰማት በቀር ምርጫ የለንም ከመዋሸታችሁና ሀቁን ከመደበቃችሁ ባሻገር የወሮ በላ ስራ መስራታችሁ ያበሳጫል ነበር ሴትቱ ያለችው። ከ239 የአውሮፕላኑ ጠቅላላ መንገደኞች መካከል 154ቱ ቻይናውያን ተሳፋሪዎች ሲሆኑ ቤይዥንግ በትናንት መግለጫዋ አንዳቸውም በአሸባሪነት የሚጠረጠሩ አይደሉም ማለቷ ይታወሳል። አድማጮች፣ ለሰዓቱ ያለው ዜና ይሄው ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሻው ሄኖክ ሰማእግዜር ነኝ። ለመንገድ ግንባታ የሚሆን 6.2 ቢሊዮን ብር የብድር ስምምነት በትናንትናው እለት በአለም ባንክና በኢትዮጵያ መንግስት መካከል ተፈርሟል። የኢትዮጵያ የመንገድ ዘርፍ ልማት ፕሮግራም ከተቀረጸበት ከ1997 ዓ ም ጀምሮ ወደ 34 ቢሊዮን ብር መስጠቱን ባንኩ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል። የዓለም ባንክ ለኢትዮጵያ የመንገድ ግንባታ ዘርፍ ድጋፍ ማድረግ የጀመረው እንደ አውሮፓውያን አቆጣጠር ከ1990ዎቹ መጀመሪያ አንስቶ እንደሆነ መረጃዎች ያሳያሉ። የባንኩ የኢትዮጵያ ዳይሬክተር ጎዋንግቼን ሲናገሩ የኢትዮጵያ የመንገድ ዘርፍ ልማት ፕሮግራም እንደ አውሮፓውያን አቆጣጠር በ1997 ሲቀረጽም ዓለም አቀፉ ተቋም ተሳታፊ እንደነበር ገልጸዋል። ከዚህ ፕሮግራም መቀረጽ ጀምሮም ወደ 34 ቢሊዮን ብር መስጠቱን አስታውሰዋል። ስምምነቱን ከዓለም ባንክ ጋር የተፈራረሙት የኢትዮጵያ የፋይናንስና ኢኮኖሚ ልማት ሚኒስትር ዴታ አህመድ ሸዲ ገንዘቡ ለየትኛው የመንገድ ፕሮጀክት እንደሚውል ለቪኦኤ አብራርተዋል። በቀጣይ አምስት ዓመት የነቀምት ቡሬ የመንገድ ፕሮጀክትን ወደ ትልቅ አስፋልት ደረጃ የማሳደግ ስራ ይሰራበታል። ከዚህ በተጓዳኝ ደግሞ የአውራ ጎዳና ድርጅታችን አቅም ይገነባበታል። እንዲሁም የመንገዶች የጥገና ስርዓትም በከፍተኛ ደረጃ ሲስተሙ እንዲጠናከር የማድረግ ስራም ይሰራበታል ማለት ነው። ስለዚህ የመንገድ ግንባታና የአቅም ግንባታም ይሰራበታል ማለት ነው። በጠቅላላ ከጥገና ጋር ተያይዞ የኢራን የኮንትራት ማኔጅመንት የማሳደግ ስራ አጠቃላይ የመንገድ ልማቱን የመምራት አቅማቸውን ግዙፍ የሆነ የኮንስትራክሽን ስራዎች ስለሚመሩ ከፍተኛ አቅም የማሳደግ ስራ ይጠይቃል። ስለዚህ እሱንም የማሳደግ ስራ ይሰራበታል። በኢትዮጵያ የመንገድ ልማት ፕሮግራም ውስጥ ዓለም ባንክን የመሳሰሉ አጋሮች ተሳትፎ ከፍተኛ መሆኑንም ሚኒስትር ዴታው ጠቅሰዋል። ሰፊ ነው የመንገድ የልማት ስራ መርሃ ግብራችን አብዛኛው በመንግስት የሚሰራ ሆኖ ትላልቆቹ የልማት አጋሮቻችንም በከፍተኛ ደረጃ ከጎናችን አብሮ በፋይናንሲንጉም በቴክኒክ ድጋፉም በአቅም ግንባታ ስራዎች ላይ በጋራ እንሰራለን ማለት ነው። ስለዚህ ይሄ ተፈራርመን፣ ዛሬ የዛ የመንገድ ሴክተር ልማታችን እቅድ አንዱ አካል የሆነ ነው። በአጠቃላይ በእድገትና ትራንስፎርሜሽን ዘመኑ በአምስቱ አመት ምን ያህል ነው የሚገኘው ከዓለም ባንክ? እስካሁን የተገኘው ጠቅላላ ድምር እንግዲህ በቁጥር አሁን አስታውሼ ልነግር አልችልም፣ ግን ከዓለም ባንክ ጋር የአራት አመት የአጠቃላይ የካንትሪ ሰፖርት ስትራቴጂ ተፈራርመናል። እሱም ከአራት ቢሊዮን ዶላር በላይ ይሆናል ተብሎ ይጠበቃል። በአራት አመት ጊዜ ውስጥ አፈጻጸማችንም ከዚህ በላይ ካደገ ተጨማሪም ሊመጣ ይችላል ማለት ነው። የዓለም ባንክን የቀላል ብድር እና ድጋፍ ከመጠቀም ረገድ ከአፍሪካ ቀዳሚ ሚና ያላት ሀገር ኢትዮጵያ ነች። ይህም የሆነበት ዋና ምክንያት ውጤታማ የልማት ስራዎች መስራት መቻላችን እንዲሁም የተጠያቂነት ስርዓቱን በከፍተኛ ደረጃ የተጠናከረበት በመሆኑና ና እንዲሁም ከዓለም ባንክ ጋር ከፍተኛ የሆነ ስትራቴጂክ ሪሌሽንሽፕ ስላለና እሱም የተጠናከረ በማምጣቱ ከዓለም ባንክ ጋር ያለን የልማት ትብብር ማቀፍ እጅግ በጣም ጥሩ ከሚባሉት የልማት አጋሮቻችን አንዱ ተደርጎ ይታያል ማለት ነው። የነቀምቴ ቡሬ መንገድ በኦሮሚያና በአማራ ክልሎች መካከል ወሳኝ አገናኝ ወደ ሱዳን የሚወስደው መንገድም አካል እንደሚሆን ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁንም እዚያው አዲስ አበባ እንቆያለን። በኢትዮጵያ የሚታዩ ከፍተኛ የመሠረተ ልማት ግንባታ ስራዎች ለዜጎች የስራ ዕድል በመፍጠርና ምጣኔ ሀብቱን በፍጥነት ለማሳደግ እንደሚረዱ አንድ የዓለም አቀፍ አማካሪ ድርጅት የኢትዮጵያ ተወካይ የሰጡትን ትንተና ቀጥለን እናቀርባለን። አቶ ዘመዴነህ ንጋቱ ኤርነስትን ያንግ የተባለው ዓለም አቀፍ አማካሪ ድርጅት የኢትዮጵያ ወኪል በሀገሪቱ የሚታዩ የመሠረተ ልማት ግንባታዎች ማለትም የህንፃ፣ የመንገድ፣ የግድብ ወዘተ ግንባታዎች አሁንታዊ ጅምር መሆናቸውን ለባልደረባችን ለእስክንድር ፍሬው ገልጸውለታል። አስተያየታቸውን እናድምጥ። የኢንፍራስትራክቸር ኢንቨስትመንት ከፍተኛ ደረጃ ሰራተኛ የሚቀጥር ሴክተር ነው። እንኳን እኛና ታዳጊ ሀገር የሆነች ኢትዮጵያ ይቀርና አውሮፓን ብናይ በአሁኑ ጊዜ 15 ሚሊዮን አውሮጳውያን ስራ ያላቸው በኢንፍራስትራክቸር በኮንስትራክሽን ሴክተር ነው እነሱም በጣም ሰልጥነው ብዙ ኢንፍራስትራክቸር ኦልሬዲ ያለባቸው ሀገሮች ስለዚህ እኛማ ገና ጀማሪዎች እንደመሆናችን መጠን በብዙ ሚሊዮን ኢትዮጵያኖችን ስራ መስጠት እንችላለን እነዚህን እንቅስቃሴዎች የሚመለከቱ አንዳንድ አስተያየት ሰጪዎች ሜጋ ፕሮጀክቶች ተብሎ የሚጠሩም አሉ መንግስት እየተካሄዱ ያሉ ሌሎችም አሉ እና መንግስት እንደዚህ አይነት እንቅስቃሴዎች ማድረግ የጀመረው ባለፉት አምስት አመታት ነው እስከ ዛሬ የት ነበር ብለው ይጠይቃሉ መልሱ ኢኮኖሚያዊ ነው በእርሶ እምነት ፖለቲካዊ ነው ኢትዮጵያ የት ነበረች ብሎ ዛሬ ይደርሳለች ብሎ ማመዛዘን ተግባር ያለው ነገር ነው። ጂዲፒውን ያየን እንደሆን አንድ ማመለካከቻ ነው አለም የኢትዮጵያ ኢኮኖሚ ባለፈው አስራ ሁለት ዓመት ውስጥ በአራት መቶ ፐርሰንት አድጓል። የአለም ባንክ ያወጣው ጥናት ነው። ዛሬ በአፍሪካ ውስጥ አራተኛው ትልቁ ኢኮኖሚ ነው። ስለዚህ ኢኮኖሚያዊ ነው ፖለቲካዊ ነው ብሎ ማመለካከት አይደለም። አገሪቱ ያስፈልጋታለው ኢንፍራስትራክቸር አዎ ኢንቨስት ማድረግ ጀምራለች። አዎ ችሎታ አላት። አሁን አዎ በፊት አንድ ጥሩ ምሳሌ ልስጥ እና ዓለም ባንክ 50 ሚሊዮን መቶ ሚሊዮን ዶላር አበድሩን ብላ ኢትዮጵያ ወይም እንደ ኢትዮጵያ ታዳጊ አፍሪካ ሀገሮች በፊት ጊዜ ሲጠይቁ፣ 100 ሚሊዮን ዶላር ለማበደር ሁለት ዓመት ሶስት ዓመት ለምነህ ነው ያልሆነ የሆነ ኮንዲሽን አስቀምጠው ነው። ስለዚህ የድሮውን የዓለም ሁኔታን በምናይበት ጊዜ እንስራ እንኳን በምንልበት ጊዜ የራሳችንም ሪሶርስ እንደ ሀገር ውስን ነበር። ከዛም ደሞ ወጥተን ይሄ የዲቨሎፕመንት ፓርትነር ቴኔ ልማት አጋሮቻች ምንስ በምንጠይቅ ጊዜ ልመና ነው ይሄ አያስፈልቃችሁም ድሆች ናችሁ ይጅ በዛባችሁ ሲሉን ነበረ። ማን መጣ በመሃል ሌሎች ኢመርጅን ኢኮኖሚስ ከኢትዮጵያ ጋር እንደ ፓርትነር ኢንጌጅ እናደርጋለን የሚሉት በቀዳሚነት ማነው? ቻይና ቻይና አይተ እንደሆነ ባለፉት ጥቂት አመታት ለኢትዮጵያ በብዙ ቢሊዮኖች ነው የሰጠችው፣ ያበደረችውም ግራንትም ይሁን ምናምን በብዙ ቢሊዮኖች ዶላሮች ነው። እና ዓለም ባንክም እና አይኤምኤፍ እነ ዩሮፒያን ዩኒየንም ተለምነውም በስንት ጊዜ የማይሰጡትን አይነት። ስለዚህ አሁን ለጠየቀው አይነት ጥያቄ ነው ፋይናንሲንግ መምጣት ጀምሯል። ኢትዮጵያ ማደግ ጀምራለች። የራሷም ሪሶርስ ጀምሯል። እነኚህ ነገሮች ተደምረው መጥተው ነው ዛሬ የምታየው እንቅስቃሴ። የዛሬ አምስት ዓመት የዛሬ አስር ዓመት፣ ለምሳሌ በቀላሉ የጊቤ ሶስትን እንስራ በምንልበት ጊዜ ኢትዮጵያ ግድቡ ማለት ነው፣ አንዳቸውም ዩሮፒያኖችም እምቢ አሉ፣ አለም ባንክም እምቢ አለ። አይደለም እንዴ እኛ በራሳችን ተነስተን ፋይናንስ አድርገን ሲያዩት፣ ደግሞ አሁን አልበዛባችሁም ወይ ማለት ጀመሩ። ይሄ ዛሬ አለም ተቀይሯል። ይሄ በእንግሊዝኛ አንድ የሚባል ነገር አለ፣ ግራጁዋል ሽፍት ኦቭ ኢኮኖሚክ ፓወር ፍሮም ዌስት ቱ ኢስት። ማለት ምንድን ነው? የዓለም የኢኮኖሚ ባለሀብቶች አገሮች ድሮ ምዕራባውያን የነበሩት አሁን ወደ ምስራቅ ሄዷል። ወደ እነ ቻይና የእነ ቻይና መበልጸግ እንደ ኢትዮጵያ ላለው ሀገሮች ከፍተኛ ጠቀሜታ አለው። ምክንያቱም ቻይኖችም፣ ተርኪዎችም ሌሎችም ሲያድጉ ምንድን ያደረጉት እንደ ኢትዮጵያ አይነት ሀገር ላይ ኢንቨስት እናደርጋለን ፋይናንስ እያደረግን ባቡሮቹን ማነው ፋይናንስ ማድረግ ቻይና። አሁን ብራዚሊያንስ፣ ተርኪ፣ ኢንዲያ እነኚህ አዲስ የመጡ ያደጉ ሀገሮች ናቸው። ብሪክስ የሚባሉት ብሪክስ የሚባሉት ኤግዛክትሊ ብሪክስ የሚባሉት ሀገሮች ናቸው እና እነኚህ ሀገሮች የዛሬ አስር ዓመት እንዲህ ያለ ችሎታ አልነበራቸውም። አሁን ግን ችሎታም አላቸው ፍላጎትም አላቸው ኦፖርቹኒቲውንም እንደ ኢትዮጵያ አይነት ሀገር ስለሚያደርጉ ዛሬ የምታየው ሁሉ ነገር እየተሳካ የመጣው ለዚህ ነው። እና እኔ በኢኮኖሚ አይነት ዲሲዥን ነው ብዬ ነው የማየው። ጤናማ መንገድ እየሄደ አይደለም የሚሉ ወገኖች ቅድም የጠቀስኳቸውን ጨምሮ የሚሰጡት አንዱ አስተያየት እድገቱ የመዋቅር ችግር እያመጣ አይደለም፣ ድሃውን ተጠቃሚ እያደረገ አይደለም፣ በድሃውና በሀብታሞች መካከል ያለ የሀብት ልዩነት በጣም እየጨመረ ነው የሚሉ አስተያየቶችም ይሰጣሉ። እና ሁሉም ሰው በዚህ እድገት ደስተኛ ሊሆንበት የሚችልበት ምንድን ነው? ይኸውልህ እኔ ሁልጊዜ ፎከስ የማደርገው ፋክት ላይ ነው ሀብታም የተፈጠረን ኢትዮጵያ ውስጥ ኦፍኮርስ እንዲፈጠርም ደግሞ እንፈልጋለን አለም ፕራይቬት ሴክተሩ ሲሰራ ሲለፋ የሚፈልገውን አይነት ቤት ውስጥ የሚፈልገውን መኪና የሚኖረን ሆኖ መፈቀድ አለበት ይሄ ኢትዮጵያ ካፒታሊዝም የምትከተል ሀገር ነች ፌር የሆነ ፕራይቬት ሴክተር እና ዌልት ግን ሀብት እንዲፈጠር ነው አይ ቲንክ እየፈለግን ያለ ነው እና ይሄ አግባብ ያለው ጥያቄ ነው እሱን እየፈጠርን ነው ወይ ዴታው ደግሞ ያሳይሃል ለምሳሌ የተባበሩት መንግስታት ዩኤን የሚሌኒየም ዲቨሎፕመንት ጎልስ የምዕተ ዓመቱ የልማት ግቦች እቅድ እሱ ላይ አፍሪካ ውስጥ አቺቭ ያደርጋሉ ይደርሳሉ ከሚባሉት አራት አምስት ጥቂት ሀገሮች አንዷ ኢትዮጵያ ነች። ይሄ ቤሲክ የሆነውን የሰውን ኒድ፣ ስለዚህ እነ ዩኤን ባሉት ፋክት፣ ይሄ የፖቨርቲ ሪዳክሽን ወይም የድህነትን ያየ እንደሆነ አፍሪካ ብንጀምር፣ አፍሪካ ውስጥ በዘጠናዎቹ በፈረንጆች በዘጠናዎቹ ዘጠና አምስት ዘጠና ስድስት ጀምሮ ዴታውን ብናየው ስልሳ በመቶ አፍሪካውያን ከፖቨርቲ ሌቨል በታች ወይም ከድህነት ድህነት ወለል በታች ስልሳ በመቶ ይኖሩ ነበረ። አሁን በሚቀጥለው ዓመት በ2015 በፈረንጆች 38 በመቶ ይወርዳል ተብሎ ነው የሚጠበቀው። የኢትዮጵያን ግን ያየውን እንደሆነ በ2015 በፈረንጆች አቆጣጠር የአፍሪካ 38 ሲሆን የኢትዮጵያ 22 ይሆናል ተብሎ ነው የሚገመተው። ነት ወደ ልበታች የሚኖሩ ሰዎች 22 በመቶ 22 በመቶ አሁን 29 ነው አሁን 29 ነው። ስለዚህ እንግዲህ አንዳንድ የሚያመለካክቱ ዴታዎች አሉ። ይሄ ጂኒ ኮኤፊሽንት የሚባል ነገር አለ። ለምሳሌ በሀብታምና በድሃም አካል ያለውን ጋፕ የሚያሳይ በዓለም አቀፍ ደረጃ ኢትዮጵያ በጣም ትንሽ ጋፕ ካላቸው ሀገሮች ከሚባሉት ናቸው። ይሄን ካልኩ በኋላ ግን እኔ ብዙ ሀገር ኖሬ ያለው ብራዚልም ኖሬ የአሜሪካንም ሀገር አድጌያቸዋለሁ። እና እኔ በግሌም እንደ ፕሮፌሽናል የማም ነው የኢትዮጵያ እድገት ፌር ን ባላንስድ መሆን አለበት። ማለት በጣም ጥቂት ሰው ብቻ ቢሊዮነር እንዲሆንና በአብላጫኛው ህዝብ በድህነት እንዲኖር አንፈልግም። አንደኛ ካልቸራችንም አይደለም። ሁለተኛ ጥሩ እድል አለን። አሁን ገና ማደግ የጀመረን ሀገር ስለሆነ ፌረን ባላንስ የምታደርገው መሰለህ ሁሉም በሲስተሙ እኩል ተደራድሮ ሚዛናዊና ፍትሃዊ ማለት ካደረግከው ነው። አርቢትራሪሊ አይደለም እገሌ ሀብታም መሆን ትችላለህ አንተ አይደለም። እንደዚያ አይነት ነገር አንፈልግም፣ አያዋጣም። ሲስተሙ ግን ለሁሉም እኩል እድል የሚሰጥ እንዲሆን ማድረግ አለብን። ይህንን ካደረገን እርግጠኛ ነኝ የሚወፈጠረው አዲስ ትውልድ በሙሉ አስፓየር ያደርጋል። እኔ እኮ እንደ እገሌ መሆን እፈልጋለሁ ሰክሰስፉል ሆኜ እንደዚህ ሀብታም ወንፈልቀ እንደዚህ ጥሩ ቤተሰቡን ጥሩ አድጋ የሚልበት አይነት ሶሳይቲ ነው። አሁን አንዳንድ ነገሮች ይሄ የለም። ሳውት አፍሪካን ያየ እንደሆነ ይሄ የለም። በጣም ጥቂት ነጮች አሁንም የሳውት አፍሪካንን ዘጠና በመቶ ሀብት የያዙበት ሀገር ነው። እነሱ ዩኒክ የሆነ ፕሮብሌም። ብራዚልን ያየ እንደሆነ እኔ ብዙ አመት የኖርኩበት ሀገር ነው። አሁን ትንሽ ተሻሽሏል፣ ግን በዘጠናዎቹ ሀብታሞቹና በድሃ መካከል ከፍተኛ ጋፕ ስለነበረ ወንጀል በጣም በከፍተኛ የተስፋፋበት ሀገር መሆን ችላል። ሰው ከሌሎችም ተምረን ይሄ እንዳይፈጠር ማድረግ አለብን። ዋናው ነገር ግን ኢትዮጵያ ነፃ ገበያ ወይም ፍሪ ካፒታሊስት ኢኮኖሚ የምትከተል አገር ነች አይደለም? ስለዚህ በዛው መሰረት የሰራ በአግባቡ የሰራ የለፋ ሁሉም ነገር ያሟላ ሰው ሀብታም ቢሆን ምናለ፣ ቢሊየነሪስ ቢሆን ምናለበት ብለን እንደ ሀገርም እንደ ህዝብም ካልቸርም መቀበል አለበት። የትም ሀገር ቢሆን ግን የሀብታሙ ፐርሰንቴጅ ትንሽ ነው። አሜሪካንም ሀገር የምታየው ቢሊዮነሮች ማልታ ሚሊዮኖች ኮምፔር ቱ ሶስት መቶ ሚሊዮን አሜሪካን ጥቂት ነው። እኛ ታርጌት ማድረግ ያለብን በሰፊው መሀል ያለውን ሚድል ክላሱን እንዲፈጠር፣ ጠንካራ ሰፊ ሚድል ክላስ የራሱን ቤት ኖሮት የራሱን መኪና፣ የራሱን ጤንነት፣ ቤተሰቡን አስተምሮ የሚችል ሰፊ ሚድል ክላስ ክሬት ማድረግ ያለብን፣ ቨሪ ፊው ከላይ ቢሊዮነርስ ሚሊዮነርስ፣ ስልሳ ሰባ በመቶ የሚሆነው መሀል ያለው ከዛ በታች ደግሞ ታች አለው ነው የካፒታሊዝም ኔቸሩ ነው። ዋናው ግን ፌረን ባላንስ ሆኖ ሁላችንም ከዚህ እድገት ከዚህ እድግመት በነፊት እንድናደረግ ማድረግ አለብህ ማለት ነው። አቶ ዘመዴነ ንጋቱ የእርነስት ንድ ያንግ ማኔጂንግ ፓርትነር ወይም የኢትዮጵያ ኃላፊ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጥ ሄዱ አድማጮች ነው በጣም አመሰግናለሁ ም ስለ ጥሪው የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ አንድ ሰዓት ከ19 ደቂቃ ሆኗል። በ1431 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይዘልቃል። የምጣኔ ሀብት በተለይ በኢንዱስትሪ የበለጸጉት ሀገሮች እድገታቸው በተጓተተበት በአሁኑ ወቅት ልክ እንደ ድንግል የገበያ መዳረሻ ማለት ፍሮንቲር ማርኬት ወይም ገበያ ይሉታል እንደዚያ የሚታየው የአፍሪካ ምጣኔ ሀብት የመዋለ ንዋይ መዳረሻ እየሆነ መጥቷል። የምሽቱ የንግድና ምጣኔ ሀብት ዝግጅት በውጭ ሀገር የሚኖሩ አፍሪካውያን በአህጉሪቱ ልማትና እድገት እያበረከቱት ወይም ሊያበረክቱት የሚችላቸውን አስተዋጽኦ የሚቃኝ ይሆናል። በውጭ ሀገር የሚኖረው አፍሪካውያን በፍጥነት እያደገ ላለው የአፍሪካ ምጣኔ ሀብት እድገት በርካታ በጎ አስተዋጽኦ የሚያበረክቱ ባለድርሻዎች መሆናቸውም ከጊዜ ወደ ጊዜ ግንዛቤ እየፈጠረ የመጣ ጉዳይ ነው። ይህንን ሁኔታ ፈጥነው በማወቅና በመረዳት ወደየ ሀገሮቻቸው እንዲሁም ወደ አህጉሩ ገንዘብ ይዘው በስራ የሚሰማሩ ባለሀብቶች እንዲሰሩ በር የሚከፍቱና የሚተባበሩ ደግሞ በውጭ ሀገር የሚኖሩ አፍሪካውያን ወይም ኢትዮጵያውያን ናቸው። በውጭ ሀገር የሚኖሩ ኢትዮጵያውያን ከሆኑት አንዱ አቶ ጥበቡ አሰፋ የተባረከው ቡና በማለት ብሌስድ ኮፊ የሚል ድርጅት መስርተው ከ240 ሺህ በላይ ገበሬዎች ጋር በጥምረት ይሰራሉ። የአፍሪካና የዩናይትድ ስቴትስ ስራቸው እንዲሁም በሁለቱ አገሮች አህጉር መካከል ያለውን የንግድ ግንኙነት በቀጣዩ ውይይት ያብራራሉ። ባለፈው ሳምንት እንግዲህ በተለይ ብሌስት ኮፊን ወደ 240 ሺህ የሚሆኑ በማኅበር የተደራጁ ኢትዮጵያውያንን ገበሬዎችን በቀጥታ ከውጭ ገበያ ጋር ለማገናኘት የጀመራችሁትን ስራ፣ ወደፊት ደግሞ ያሰባችሁትን ውጥን ተነጋግረናል። በዛሬ ምሽት እንግዲህ ዩናይትድ ስቴትስን ገበያ ከኢትዮጵያ ገበያ ጋር ለማስተሳሰር በርካታ ጥረቶች አሉ። በሕግ በኩል ብንመለከተው የዩናይትድ ስቴትስ ኮንግረስ ያሳለፋቸው የአፍሪካ የንግድና የልማት እድል አፍሪካን ግሮት ኤን ኦፖርቹኒቲ አክት አገዋ የሚባለው አለ። በቅርቡ ደግሞ ወደ ሕግነት እየረቀቀ ያለ ዩናይትድ ስቴትስና አፍሪካ ያላቸውን የንግድ ቁርኝት በሁለት መቶ ከመቶ ሊያሳድግ ያለመ ሕግም አለ። እንዲሁ በአምድ በአምድ እንመልከታቸው። በቅድሚያ ዩናይትድ ስቴትስ ከአፍሪካ ገበያ ጋር ለመገናኘት በስፋት ለመስራት የያዘቻቸውን ጥረቶች እንዲያው ባጭሩ በአምድ በአምዶች፣ በሕግ በተግባራዊ እንቅስቃሴ እና ደግሞ በአጠቃላይ የንግድ ልውውጥ አመታዊ የንግድ ልውውጥ ቀመርም ቁጥርም አለውና በነኛ አምዶች እንነጋገር። በቅድሚያ ጥሩ ነው። በሁለት መልኩ እኒያው፣ አንደኛ ህግን በተመለከተ በኮንግረስ ደረጃ የረቀቁ ያሉ ህጎች አሉ፣ ውይይቶች አሉ። በወር በወር እንደምታውቀው ኮንግረስ ውመን ካረን ባስ በወርቦር የምታዘጋጀው ስብሰባ አለ። ይሄንን በተመለከተ በንግድ ላይ የሚንቀሳቀሱ ድርጅቶች፣ የመንግስት ድርጅቶች መጥተው ያላቸውን ራዕይ በቢዝነስ ላይ ለተሰማሩ ሰዎች የሚያካፍሉበት በወር አንድ ጊዜ የሚደረገው ውይይት አለ። በህግ ደረጃ አፍሪካ ዳያስፖራ ኢንቨስትመንት አክት የሚባል ኮንግረስማን ራሽ የሚባል የአፍሪካና የአሜሪካ ግንኙነት በገበያ ላይ ሁለቱም ጥቅም የሚሰጥ በገበያ መሆን አለበት ይህን ገበያ ደግሞ በተሳሳፊነት መጫወት ያለባቸው በአፍሪካ በአሜሪካ ነገር ውስጥ ያሉ አዲስ የአፍሪካ ህብረተሰቦች በማደግ ላይ ያሉ የአፍሪካ ህብረተሰቦች ናቸው ብሎ የሚመለከት አለ። የእነሱን እንቅስቃሴ ሊያግዝ የተነሳ ህግ አለ። ህጉ እስካሁን አድረግ አላለፈም። እንዳልከው ደግሞ አገዋ ከፕሬዚዳንት ክሊንተን ጀምሮ ብዙ በር ከፍቷል። አንዳንድ ጥንካሬ ነገሮች አሉት፣ ድክመቶቹም አሉት። ድክመቶቹ የአፍሪካን ሀገሮች የምርትን ምርትን እስከ መጨረሻዋ ደርሶ የማቅረብ ኃይላቸው በጣም ደካማ ስለሆነ ህጉ የፈቀደውን ታክስ ነጻ እድል መጠቀም አልቻሉም። ይሄ በሙሉ እንዳለ ሆኖ በመሬት ላይ ግን በተጨባጭ ቀደም እንዳልኩ የአፍሪካ ዳያስፖራ አፍሪካ አፍሪካኖች አሜሪካን ሀገር በቅርብ መጥተው የገነቡት ህብረተሰብ ያለው የኢኮኖሚክ እንቅስቃሴ በጣም እያደገና እዚህም አሜሪካን ሀገር ውስጥ ስራ እየፈጠረ የአፍሪካ ህብረተሰብ አቅም እያኮለበተ ከዛ መልሶ ደግሞ የእነሱበተ ማለት እንግዲህ ገርብስ ገንዘብ ስለሚልኩ የአሜሪካና የኢትዮጵ የአሜሪካና የአፍሪካን ወይም የገበያ እንትን እያሳደገ የሚንቀሳቀስ መሬት ላይ ያለ ተጨባጭ የአፍሪካን ዳያስፖራ የኢኮኖሚ እንቅስቃሴ አለ። እነዚህ ሁለቱ በተለያየ መንገድ የሚንቀሳቀሱት አይታዩም፣ አይገናኙም። ተመልክተው እንደሆነ ልብ ብለው እንደሆነ በኮንግረስ የሚደረገው ውይይት ላይ ብዙዎቹ ተሳታፊዎቹ ትላልቅ የድሮ የአሜሪካን ከአፍሪካ ጋር ቢዝነስ የሚሰሩ የነበሩ የአሜሪካ ቢዝነሶች ትላልቅ ቢዝነሶች ናቸው። ዳያስፖራው እዛ ቦታ ላይ አይገኝም። በጣም ቢዚ ነው። በመስራት ቀናት ቀንለሪት ይሰራል። እዛ ደግሞ ያሉት የአፍሪካውን እንቅስቃሴ የአፍሪካኑን ዳያስፖራ እንቅስቃሴ አይመለከቱትም፣ አይረዱትም፣ አያዩትም። እና እየተለወጠ ይመስላል። ግን ይህ አይነት አስተሳሰብ በተለይ ከቅርብ ጊዜ ወዲህ የዩናይትድ ስቴትስ መንግስት ሆነ ሌሎች የምዕራባውያን አጋሮች የአፍሪካ የንግድ አጋሮች በሙሉ የተረዱት ነገር ከአፍሪካ ጋር በሚደረግ ቁልፍ የሆነ የንግድ ግንኙነት አንደኛ ገንዘብ ይዘው በመሄድ ሁለተኛ ገንዘብ አሰባስበው መዋለ ነዋይ አሰባስበው ወደ ሀገር ገብተው በመስራት ይህንን የሚያደርጉት በውጭ ሀገር የሚኖሩ አፍሪካውያን ወይም ኢትዮጵያውያን ናቸው እና ይህንን ሚና ከመረዳት በርካታ የኢትዮጵያ የንግድ ተቋሞች በኢትዮጵያውያን፣ በትውልድ ኢትዮጵያውያን የተመሰረቱ አፍሪካንና የምዕራቡን ዓለም የንግድ ትስስር ለማጠና ለማጠናከር የሚሰሩትን ሚና ከመረዳት አንጻር ከፍተኛ የሆነ አትኩሮት የተሰጠው ይመስላል። በቅርብ ጊዜ በጣም ይገርምሃል። አፍሪካ በአሁኑ ሰዓት ብቅ እያለ የሚያድግ ማርኬት ገበያ ሆኗል። በዓለም ላይ ካሉት አስር ኢኮኖሚያቸው በጣም እያደገ ካሉ አስር ሀገሮች ውስጥ ሰባቱ አፍሪካ ሀገሮች ናቸው። አፍሪካ ውስጥ ደግሞ ያለው የሚድል ክላስ የሚባለው ይሄ መሀል ላይ ያለው የእድገት አቅም ያለው እሱም በጣም እያደገ ነው። የአፍሪካ የመግዛት አቅም እያደገ ነው። የአፍሪካ የውጭ ምርት የመጠቀም ኃይል እያደገ ነው። አሜሪካኖች ይሄን ሲመለከቱት በጣም በአሜሪካና በአፍሪካ መካከል ያለው የገበያ ልውውጥ በጣም አናሳ ነው። አሜሪካኖች ይሄንን እንደ ገበያ እየተመለከቱት ነው ለመጀመሪያ ጊዜ። በፊት በእርዳታ መልክ ነበር አፍሪካ የሚታየው፣ አሁን ግን የንግድ ጓደኝነትን እያዩለት ነው። ይሄን ደግሞ ሌላ በጣም እንትን ያደረገው በአሁኑ ሰዓት ብሪክ ኔሽን የሚባሉት ብራዚል፣ ቻይና፣ ራሽያ እንዲሁም ሳውት አፍሪካ ጥቅሙ ገብታበታለች። እነዚህ ሀገሮች ከአፍሪካ ጋር የሚገበያዩት ብራዚል፣ ራሽያ፣ ኢንዲያ፣ ቻይናን ቻይና ከአፍሪካ ጋር የሚገናዘቡት የሚያደርጉትን የገበያ ልውውጥ ከአሜሪካኑ ጋር ስታነጻጽረው እትየለሌ ነው እና አሜሪካኖች ገበያ እያጡ እንደሆነም ተረድተውታል። ለራሳቸውም ጥቅም ሲሉ ከአፍሪካ ጋር መስራት እንዳለባቸው እየተገ ይሄ በጣም አዲስ አዲስ የሚያስደስት አመለካከት ነው። ይህ ለእኛ በጣም ትልቅ ትልቅ ተሳትፎ አለው። ሌላ ደግሞ ከአሜሪካ ወደ አፍሪካ የሚሄደው የሪሚታንስ ኢኮኖሚ በጣም እያደገ መጥቷል። ያንንም የፋይናንስ አቅም የገንዘብ አቅም ወደ ልማት ለመቀየር ፍላጎትም አላቸው። ወሳኝ ነው፣ የገንዘብ አቅም ነው አስፈላጊው በአፍሪካ ኢትዮጵያ ደግሞ ትልቅ በሆነው የዓለም ወደ 16 ትሪሊዮን ዶላር ወደሚገመተው የዓለም ገበያ ውስጥ መተሳሰርና አብሮ መስራት አብሮ የሚያበለጽግና የተሻሉ ነገሮችን የሚያመጣ እንደሆነም ከመገንዘብ አንጻር ነው። ከዚህ ጋር ተያይዞ አስቀድመው ጠቀስ አድርገውታል። ወሳኙ የሆነው ማነቆ ከህግ የተለያዩ የታሪፍና የቀረጥ ጉዳዮች ውጪ የተወዳዳሪነት በገበያ በውጭ ገበያ የአፍሪካ ምርቶች ተወዳዳሪነት ማጣታቸው ነው። እና ይህንን ተጨማሪ የሆነ እሴት በማከል ምርቱ ላይ እንዴት ነው ወደ ገበያ በማምጣት የአፍሪካ ገበሬዎች ይህን እናንተ የምትሰሩት ስለሆነ ነው። በገበሬውም በኢንዱስትሪውም እንዴት ለውጥ ማምጣት ይቻላል። የገበያ ተወዳዳሪነት ወሳኝ ነው እዚህ ላይ በጣም የገርማን ትልቁ ቦታ እሱ ነው። ትልቁ ክፍተትም እሱ ነው። ትልቁ ምድል ያለን እዚያ ላይ ነው። ለምሳሌ ከቡናችን አልፈን አንድ ምሳሌ ነው፣ ትንሽ ምሳሌ ነው። በትናንሽ ነገሮች ነው ልንቀሳቀስ የምንችለው። በርበሬያችንን አዋዜ ሰርተን ለአሜሪካን ሕዝብ ተጠቃሚ ብናደርገው አንድ የቻይና ካምፓኒ አለ የቻይናን በርበሬ ለአሜሪካን የሚያቀርብ የአንድ ቢሊዮን ዳላር ገበያ ነው፣ ባለም ላይ በየብሬስቶራንቱ የምታየው የዶሮ ምልክት ያለው የቻይና አዋዜ ከእኛ አዋዜ ጋር ሲወዳደር ምንም ሰራቻ የሚባለውን አዋዜ ነው። አይደለም አሁን እሷን እንኳን አዋዜያችንን እንኳን እንግዲህ እዚህ እኛ ምን እንበለዋለን፣ በርበሬ ይመጣል ከእኛ አሳልፈን ለአሜሪካኑ ነው ብናስተዋውቀው፣ እናስተዋውቀ ነው ሲግኔ በማስተዋወቅ ሁልጊዜ አስተዋውቀዋለሁ። የኢትዮጵያ ምግብ በጣም ተወዳጅነት አለው። ከአቶ ጥበቡ ጋር ያደረግነው ቃለምልልስ ተከታይ ክፍል በነገው ምሽት ይቀርባል። እንድትከታተሉ እንጋብዛለን። ሙዚቃ እንጋብዛችሁ ዛሬ አድማጮቻችን የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶትኮም ስላሽ አማሐሪክ መከታተል ትችላላችሁ። በፌስቡክ እና በትዊተር ደግሞ ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት እንገናኛለን። መልካም ምሽት እያልኩ የምሰናበተው ሄኖክ ሰማ እግዜር ነኝ። ፕሮግራምን የመራው ኃይሉ ታምራት ነው። መልካም ምሽት። This program has come to you from the Voice of America, Washington.